ቮይስ አፍ አሜሪካ። ዘንድሮ በታላቁ የኢትዮጵያ ህዳሴ ግድብ ላይ የሚከናወነው ስራ ወሳኝነት ያለው መሆኑን ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። የግድቡ ስራ አሁን የሚገኝበት ደረጃ አመርቂ መሆኑንም ጠቅላይ ሚኒስትር አብይ ጠቁመዋል። ከአዲስ አበባ መለስካቸው አምሀ ተከታዩን ዘገባ አጠናቅረዋል። ጠቅላይ ሚኒስትር አብይ አህመድ ከኤርትራው መሪ ፕሬዚዳንት ኢሳያስ አፈወርቂ ጋር በሁለተኛው ቀን የስራ ጉብኝታቸው የታላቁን የኢትዮጵያ ህዳሴ ግድብንና የኮይሻን ወይም የጊቤ አራትን የኤሌክትሪክ ኃይል ማመንጫ ግድብ ስራ ተመልክተዋል። የኢትዮጵያ ቴሌቪዥን እንደዘገበው ታላቁ የኢትዮጵያ ህዳሴ ግድብ በ2013 ወይንም በዚህ ዓመት አሁን ከያዘው በሶስት እጥፍ የሚበልጥ ውሃ እንደሚይዝ ገልጸዋል። ይህም ቀደም ሲል በባለሙያዎቹ ሲነገር እንደነበረው በመጪው ክረምት ከ13 ቢሊዮን ኪቢክ ሜትር ያላነሰ የውሃ መጠን ሊያከማች በሚያስችል ሁኔታ የግድቡ ከፍታ እንደሚያድግ የሚያሳይ አባባል ነው። የግድቡን የግንባታ ሂደት በጥሩ ደረጃ ላይ መሆኑን የገለጹት ጠቅላይ ሚኒስትር አብይ በሥራው የተሳተፉና አሁን ላለበት ደረጃ አስተዋጽኦ ላደረጉ አካላትም ምስጋና ማቅረባቸው ታውቋል። የግድቡ ሥራ አሁን የደረሰበት ደረጃ ኢትዮጵያውያንን ሁሉ የሚያኮራ ነው ያሉት ጠቅላይ ሚኒስትር አብይ በዚህ ዓመት ለሚከማቸው ከፍተኛ መጠን ያለ ውሃ መያዣ የሚሆነው ግንባታ በበቂ ጥራት ማከናወኑ የግድቡ ዋነኛ ስራ መሆኑንም ገልጸዋል። በዚህ ዓመት ኃይል ማመንጨት የሚጀምሩት ሁለት ተርባይኖችም ዝግጁ መሆናቸውን ጠቁመዋል። እንደ ኢትዮጵያ ቴሌቪዥን ዘገባ ፕሬዚዳንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ከታላቁ ህዳሴ ግድብ ቀጥሎ ከፍተኛ የኤሌክትሪክ ኃይል እንደሚያመነጭ የሚጠበቀውን የኮይሻ ግድብንም ስራ ጎብኝተዋል። የኩዌሻ ግድብ ወይንም ግቤ አራት እየተባለ የሚጠራው ግድብ እንደ ኤሮፓ አቆጣጠር በ2016 ዓ ም ስራው የተጀመረ ሲሆን ፍጻሜውን ሲያገኝ እስከ 2200 ሜጋዋት ኃይል እንደሚያመነጭ ይጠበቃል። ከጠቅላይ ሚኒስትር ጽህፈት ቤት የወጣው አጭር መረጃ እንደሚያመለክተው በ2018 እንደ ኤሮፓ አቆጣጠር ወይም በ2010 በኢትዮጵያ አቆጣጠር በኢትዮጵያና በኤርትራ መካከል የተደረገውን ታሪካዊ ግንኙነት የማደስ ስራን ተከትሎ በሁለቱ መሪዎች አማካኝነት የሥራ ጉብኝቶች እና ቀጣይ ውይይቶች ሲካሄዱ መቆየታቸውን ይጠቁማል። ከጽህፈት ቤቱ የወጣው ይህ አጭር መረጃ በመሪዎቹ መካከል ስለተካሄዱ ውይይቶች ዝርዝር ይዘት ያለው ነገር ግን የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ